ትናንት ሰኞ ሐምሌ 10 2009 ዓ.ም ያረፉት የአንጋፋው ጋዜጠኛና ደራሲ የአቶ ነጋሽ ገብረ ማርያም ስርዓተ ቀብር ዛሬ ተፈጸመ። አቶ ነጋሽ ገብረ ማርያም ያረፉት ባጋጠማቸው የኩላሊት መታወክ ሕክምና እየተከታተሉ ሳሉ ነው። ሰሎምን አባተ የቤተሰቡን አባላት አነጋግረው ተከታዩን አጠናቅረዋል። አዲስ ዘመን ጋዜጣ ወደ አምስት ቀን ዕለታዊ ህትመት እንዲያድግ የረዱት አቶ ነጋሽ ገብረ ማርያም የጋዜጣው ዋና አዘጋጅ ሆነው ከሐምሌ 1953 ዓ ም አንስቶ ለአራት ዓመታት አገልግለዋል። የኢትዮጵያ ራዲዮና ቴሌቪዥን ድርጅት ምክትል ዋና ሥራ አስኪያጅ እንዲሁም የኢትዮጵያ ዜና አገልግሎት ድርጅት ዋና ሥራ አስኪያጅም ነበሩ። አቶ ነጋሽ አቶ ነጋሽ ገብረ ማርያም በ93 ዓመት ዕድሜያቸው ነው ትናንት ያረፉት። አስከሬናቸው ዛሬ ከቀትር በኋላ በሳህሊተ ምህረት ቤተ ክርስቲያን መካነ መቃብር አርፏል። የሕልፈታቸውን ምክንያትና ሕይወታቸውን እንዲያጫውቱኝ ወደ ልጃቸው ወደ ወይዘሪት ስንዱ ነጋሽ ደውዬ አነጋግሬ ነበር። የኩላሊት ችግር ነው ረጅም ጊዜ የነበረ ነውና፣ ለዛ በአስራ አምስት ቀን አካባቢ ሆስፒታል ገብቶ ትንሽ ለአንድ ለአምስት ቀን አካባቢ እዛ ቆየ። እዛ ከቤት እየተመላለሰ ዳያሊስ ጀምሮ ነበርና እየተመላለሰ ይደረግባል። ከዛ በኋላ ያው ቤት ነው የነበረው። እንግዲህ ቤት ነው ያው ብላምትናመሳለ ምንድን ነው የኩላሊታቸውን መታወክ ያመጣው? ሌላ የጤና ችግር ነበረባቸው? አይ አልነበረም። ያው የኩላሊት መድከም ነው። ረጅም ጊዜ ነበረ ነበር። በአንድ ኩላሊት ነው እየሰራ የነበረው። ኩላሊቱ እሱም ደክማል ከተባለ እንግዲህ ከአንድ ከአስር አምስት በላይ ሆነ። ባረፉበት ጊዜ ሕክምናቸውን ሲከታተሉ እርሱ አብረው ነበሩ? ነበርኩኝ። ምንድን ነበር ነው ያረፈው? ቤት ነው ያረፉት። ሆስፒታል አይደለም? ሆስፒታል አይደለም። ከሆስፒታል ሬሊዝ ተደርጎ ከዛ በኋላ ቤት ነበረ አንድ ሳምንት ያክል አንድ አስር ቀን ያህል። የት ሆስፒታል ነው ይጠቀሙ የነበረው? ሆስፒታል ነው። ሆስፒታሉ ይህንን ነግሯችሁ ነበር እንዴ ያሉበት ሁኔታ አሳሳቢ እንደነበረ? አዎ። የኩላሊቱ ከዚህም በፊት ከአንድ ዓመት ከሁለት ዓመት አካባቢ ጀምሮ ኩላሊቱ በጣም እየደከመ እንደሆነ ነግረውን ነበረ። በእድሜው አንጻር ግን ብዙ ሲኒየር ዶክተሮች ዳያሊሲሱን ሪኮመንድ አላደረጉም። በእድሜያቸው ምክንያት በእድሜ ምክንያት ያው አይችለውም ይመስላቸል። ወይዘሪት ስንዱ ለመሆኑ እርስዎ አብረዋቸው በቅርባቸው ከነበሩ የሚናገሯቸው ነገሮች ነበሩ? አቶ ነጋሽ መጨረሻ አካባቢ በቀን ብሎ ነበር። ብዙም በምስት አያደርግም ነበር ግን ላስት ወዶቹ ለእኛ የቤተሰብ ምክር ነበረ። ምን አይነት ምክር? እሱ በፊ ተዋደዱ፣ እናታችሁን ተንከባከቡ ብሏቸው ይሰማቸው ነበረ። የመጨረሻ ቀኖቻቸው እየቀረቡ እንደነበረ አቶ ነጋሽ? አዎ አውቆት ነበረ። ከስላንት ወዲያ ማታ አካባቢ ላይ ነገ አልኖርም አበረስ እያለ ነበረ። ያው አቶ ነጋሽ ብዙ የሰሯቸው ስራዎች አሉ። ለህዝብ ብዙ አገልግሎት ሲሰጡ የኖሩ ሰው ናቸው። እድሜያቸውን እንደው የጻፏቸው ያልታተሙ ነገሮች ይኖሩ ይሆን እናንተ የምታውቋቸው? አዎ አንድ ያልታተመ መጽሐፍ አለው። ስንታየው የሚባል ስንታየው? አዎ ጨርሰውታል። አዎ መጽሐፍ ጨርሰውታል፣ ግን አልታተመም። ለምንድን ነው ያልታተመው? የጨረሰው አካባቢ ላይ አታሚዎች ጋር እየተነጋገረ እንደነበር አስታውሳለህ? እርግጠኛ አይደለሁም። አክሴፕት ያደረጉት አልመሰለኝም። አንድ ሁለት ቦታ ሲያናግርግም ትዝ ይለኛል። እነማንን ነበር ያናገሩት? ተከታትሙት አላችሁ ብሎ ነው ያስቀምጠው? አይ አላስታውስም፣ ኤግዛክትሊ ማንን እንደሆነ ኮንታክት ያደረጉ ያልተቀበሉበትን ምክንያት አሳታሚዎቹ አልነገሯችሁም? አቶ ነጋሽ፣ አይ እንደው እሱ ዝም ብሎ ሲቀልድ፣ አሁን ለዘመኑ የሚሆነውን አይችልም መጣ ሲለን ነበረና ምናልባት ለድሮዎቹ የሚሆን የሆነ ይጻፍ ምን ማለታቸው ነበረ? እርስዎ መጽሐፉን አይተውት ከሆነ ረቂቁን፣ ገና ያልታተመውንም ቢሆን ምን ማለት ነው ለዘመኑ የማይሆን ማለት? መጽሐፉን እንኳን ሲታተም ታነብታላችሁ እያለ ነው ነበር። ግን ያው እሱ በአሁኑ ጊዜ የሚፈለገውን ነገር አላቀም እያለ እንደ ቀልድ ነበረ የሚነግረን። እንግዲህ የእናንተ ኃላፊነት ነው ማለት ነው፣ ከአሁን በኋላ ያንን መጽሐፍ ማሳተም። ሀውልታቸውም ጭምር ነው የሚሆነው እና ምን ታስባላችሁ? እውነት ነው አንዳንድ ጽሁፎችን ማሊያሰነትና ሪኮርዶችን ማሰባሰብና የጀመራቸውን ነገሮች የመጨረስ አሰባለ ከዚያበርቷል ከስንታየሁ ሌላ ሌሎችም ስራዎች አሏቸው ነው የሚሉኝ? አልወጡ አዎ፣ ግጥሞ የጻፈው ቲያትር፣ የድሮ ቲያትሮች ያልተ መድረክ ላይ ያልቀረቡ አሉ። ከአዛውንቶች ክበብና ከድላ አጥቢያ አርበኞች ሌላ ማለት ነው? አዎ፣ ለምሳሌ ቲያትር አንድ ሀመል ማለ ሚባል ግን አለ። ስርዓተ ቀብሩ እንዴት ተከናወነ? አስር ሰዓት ላይ ነበር። ልጆች ያሏቸው ሁለት ብቻ ናቸው። እሳቸው ወንድሞና እርሶ ማለት ነው። ወንድሞ ታላቅ ናቸው። አቶ ናሁሰናይ ናቸው። ወይዘሪት ስንዱ እግዚአብሔር ያጥናችሁ። መለስ ብዬም እንደው ሰፋ አድርጌ ሌሎች ሰዎችን አነጋግሬ እንደገና ደግሞ አነጋግሮታለሁ። በጣም ጊዜ ይስጥልኝ። እግዚአብሔር ያጥናችሁ። አመሰግናለሁ። አቶ ነጋሽ ገብረ ማርያም ቀደም ሲልም ሴተኛ አዳሪዋ፣ የአዛውንቶች ክበብ፣ የድል አጥቢያ አርበኞች የሚባሉና ሌሎችም የልብ ወለድና የተውኔት ስራዎችን ያበረከቱ ደራሲም ናቸው።